እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ለዛሬ ከሳምንት ውስጥ ከተሰሙት ጥንቅሮቻችን መራር ጠን ይዘንላችኋል። የክርስትናም ሆነ እስልምና እምነት አስተምሮ ሰላምን መስበክ መሆኑንና መሆኑን የሃይማኖት አስተማሪዎች ገለጹ። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖት ምክንያት አድርጎ በሌላው ላይ ክፉ ማድረግ፣ በሃይማኖት ስም ክፉ ነገርን ማድረግ ጽድቅን አያደርግም። መጀመሪያ ሰዎች ሊያረጋግጡ የሚገባቸው ደህንነት ነው። ይህን አስመልክቶ ቁርአን ላይ ነቢዩላ ኢብራሂም ጌታውን ጠሎት አደረገ ብሎ የነገረን አላህ ረቢ ጅዓል ሀዘል በለደ አሚነን። መጀመሪያ የጠየቀው ጥያቄ ነው፣ ጌታዬ መጀመሪያ ሀገሬን አማን አድርግልን። ቀደም ሲል የሰማችሁት ቀሲስ አሸናፊ ዱጋ ዋቄን ሲሆን ተከትሎ የሰማችሁት ደግሞ ኡስታዝ ጀማል በሽርን ነው። ሙሉ ዘገባውን ከዜና በኋላ ታዳምጣላችሁ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ትሰማላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። አሁን ቀዳሚው የዕለቱን ርዕሳችን እናስደምጣችሁ። የክርስትናም ሆነ እስልምና እምነት አስተምህሮቶች ሰላምን መስበክ መሆኑን የሃይማኖት አስተማሪዎች ገለጹ። ጽዮን ግርማ በዚህ በዩናይትድ ስቴትስ የሚገኙትን ቀሲስ አሸናፊ ዱጋ ዋቄንና ኡስታዝ ጀማል በሽርን ሰላምን በተመለከተ የሃይማኖት አስተምህሮ ምንድን ነው የሚል ጥያቄ ጠይቀሻቸው ነበር። አዎ። ወደ ዘገባው እንለፍ። ቀሲስ አሸናፊ ዱጋ ዋቄ በዋሽንግተን ዲሲ እና አካባቢው እንዲሁም በደብረገነት መድኃኔ ዓለም ቤተ ክርስቲያን ያገለግላሉ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት አስተምህሮ ሰላም ነው ይላሉ። የሃይማኖቱ አስተምህሮ እንግዲህ ክርስትና በክርስቶስ የተመሰረተ ነው። የክርስቶስ ትምህርት ደግሞ ራስ ለሌሎቹ አሳልፎ መስጠት ነው። ሃይማኖት ምክንያት አድርጎ በሌላው ላይ ክፉ ማድረግ ሃይማኖትን የበላይነት ነው። ይህን ነው ብሎ በሃይማኖት ስም ክፉ ነገርን ማድረግ ጽርቅን አያደርስም። ክርስቶስም አላስተማርም። ሃይማኖት ለሌላው መሞት ነው። ሃይማኖት በጎ ስራን መስራት ነው። ሃይማኖት ከሁሉ ጋር መኖር ነው። ሃይማኖት ለሁሉም እኩል በጎ ነገርን ማድረግ ነው። ሃይማኖት ነፍስን ለሌሎቹ አሳልፎ መስጠት ነው። ሌላ የለውም። ሃይማኖት ሃይማኖት ክርስቶስን ይዞ መገኘት ነው ሌላ እምነት የለውም። ሌላ ትርጉም የለውም። በሃይማኖት ስም የሚደረግ ፖለቲካ ሁሉ እስከ ዛሬ እንሰማለን፣ እግዚአብሔር ዋጋን የሚሰጥበት ነው። ቤተ ክርስቲያንም አላስተማረችም። የሚያሳድዷቸውን መርቁ ነው ሃይማኖት የሚለው የሚረግሟችሁን መርቁ፣ ለሚገሏችሁ፣ ለሚያሰቃዟችሁ ጸሎታ አድርጉ። ይሄ ነው የክርስትና ትምህርት ይሄው ለሌላው ራስን አሳልፎ መስጠት እንጂ በሃይማኖት ምክንያት የሃይማኖት ጦርነትን መዝራት አይቻልም። የምናምነው ክርስቶስን ነው። ኃይል ሁሉ በሱ ዘንድ ያለ፣ ስለዚህ የሃይማኖት ሰው የሰላም ሰው ነው። የወንጌል ሰው ነው። የፍቅር ሰው ነው። ሃይማኖት ፍቅርን ብቻ ነው የሚዘራው። ወጣቶች በዚህ ላይ ነው መብቀል የሚገባቸው፣ በዚህ ላይ ነው መጓዝ የሚጓባቸው። ሃይማኖት የመልካም ዘር መብቀያ የእርሻ ቦታ ነው። ሌላ የለውም። ቀሲስ አሸናፊ ሰላም የሁሉ ነገር መሰረት ነው ይላሉ። በኢትዮጵያ የሚከሰቱና እየተከሰቱ ያሉ ችግሮች መሰረታቸው ጥልቅ መሆኑን ገልጸው ከሁሉ በፊት ሰላምን ማስጠበቅ እንደሚገባ ይመክራሉ። የሰላም ፋውንዴሽን ኢማምና በዋሽንግተን ዲሲ የሙስሊም ማህበረሰብ ኢማም ኡስታዝ ጀማል በሽር በበኩላቸው የእስልምና እምነት አስተምህሮ መሰረቱ ሰላም ነው ይላሉ። ደህንነት የሚለው ነገር ከስማችን ጀምሮ የተያያዘ ጉዳይ እንደሆነ ነው ሃይማኖታችን የሚገልጽ። ሙኡሚን ማለት በአረብኛው ታማኝ ማለት ነው። ለራሱ ለህብረተሰቡ፣ ላለበት ለሚኖርበት ሀገር ደህንነት ጠባቂ ሰው መሆን አለበት። እውነተኛ አማኝ ከሆነ በአማርኛው አማን ለሌሎች አማንን ሊሰጥ የሚችል ሰው መሆን አለበት። ይሄ ነው። ኢስላም የሚለውም ቃል ከሰላም ጋር የተያያዘ ነው። በሃይማኖታችን፣ በቁርአኑ ላይ ከመቶ አርባ አንቀጾች በላይ ስለ ሰላም የሚሰብኩ ናቸው። ሰዎች ከአቅማቸው በላይ ሆኖ ካልሆነ በስተቀረ ፈጽሞ ወደ ሌላው ሊሄዱ የማይችሉበትን ሁኔታ ነው ያስቀመጠው። ስለዚህ እስልምናውን እንዲሁም ደግሞ እምነቱን በትክክል አከብራለሁ የሚል ሰውና እውነተኛ አማኝና እውነተኛ ሙስሊም ነኝ የሚል ሰው ሰላማዊ ካልሆነ በስተቀረ ያ የሚለው አማኝ ነኝ ወይም ሙስሊም ነኝ የሚለው ነገር ውሸት ይሆናል። አንድ ሰው እምነቱን ራሱ ለመፈጸም እንዲሁም ደግሞ ማንኛውም ነገር ለማድረግ በሕይወት መኖር አለበት። መጀመሪያ የእሱ ደህንነት የሱ ሰላም መረጋገጥ አለበት። ስለዚህ በእኛ እምነት ከእምነት ራሱ ከምናደርጋቸው የማንኛውም የእምነት ህግጋቶችን ማስፈጸም ቀድሞ መገኘት ያለበት ህይወት ደህንነት ሰላም ነው። እነሱ ከሌሉ ሌላው ነገር አይኖርም። ስለዚህ መጀመሪያ መቀመጫዬን እንደተባለው መጀመሪያ ሰው ሰዎች ሊያረጋግጡ የሚገባቸው ደህንነትን ነው። ይህን አስመልክቶ ቁርአን ላይ ነቢዩላህ ኢብራሂም ጌታውን ጠሎት አደረገ ብሎ የነገረን አላህ፣ ረቢ ጅዓል ሀዘ ልበለደ አሚነን መጀመሪያ የጠየቀው ጥያቄ ነው። ጌታዬ መጀመሪያ ሀገሬን አማን አድርግልን። ይቀጥላል። ይህንን የቁርአን አንቀጽ አስመልክተው ብዙዎች የሙስሊም ሊቃውንት የሚተነትኑት አማን መሆን ሰላም መሆን ከእምነት በፊት ራሱ ሊቀድም እንደሚገባ ነው የሚያሳዩት። ሰዎች አማን ካልሆኑ፣ ሰላም ካልሆኑ ፈጽሞ እምነታቸውንም ሊተገብሩ አይችሉም። አይምሯቸው ይሰረቃል፣ ልባቸው ይሰረቃል። መሰደድ፣ እንደዚሁም መሞት የመሳሰሉት ነገሮች ነው የሚያጋጥማቸው። ሰዎች ካልተረጋጉ እምነታቸውንም ፈጽሞ ሊፈጽሙ አይችሉም። ሁለቱም የሃይማኖት አስተማሪዎች እስልምናና ክርስትና በኢትዮጵያ ውስጥ ተከባብረው የሚኖሩ ተከታዮች ያሏቸው እምነቶች መሆናቸውን ገልጸው፣ እነዚህ የሰላም መሰረት ያላቸውን እምነቶች የፖለቲካ ጉዳይ ውስጥ በመክተት ግጭት የሚፈጥሩና ጥቃት የሚያደርሱ ሊታቀቡ ይገባል ብለዋል። ተደጋጋሚ ውይይቶች እንደሚያስፈልግም ጠቁመዋል። ቀሲስ አሸናፊ ለወጣቶች መልእክት አላቸው። መልካም የሆነውን ትናንትና የነበሩ ወጣቶች በጎ ነገር ሰርተው ለእኛ አስተላልፈው ታሪክ ሰርተው ሀገርን አሸጋግረው በጎ ነገር ሰርተው ለሀገር የሚጠቅመውን ሁሉ ጉልበታቸውን ሁሉ መስዋዕት የሚሆኑበት በጎ ለበጎ ነገር ነፍሳቸውን ሁሉ ሰጥተው ዛሬ እኛ ያለንበት ደረጃ ላይ አድርሰዋል። እኛ በዚህ ዘመን ያለን ወጣቶች ደግሞ ምንድን ነው ለተተኪው መስራት የሚገባን ነገር ብለን መልካም የሆነውን ስራ ሰርተን መልካም ስም በዘመናችን መትከል አለን። የዘመኑ ወጣቶች ዛሬ የተሰራውን አጸያፊ ስራ ሰርተው በታሪክ አስቀምጠው ሄዱ የሚባል ይህንን ታሪክ መለወጥ አለ። ይህንን ታሪክ የምንለውጠው ምንድን ነው? ማንነታችንን ትክክለኛ ስብእናችንን ስናውቅ ብቻ ነው። እኛ እኮ ሰዎች ነን ብለን ስንል ያን ጊዜ ማንንም አንነቅም። ሃይማኖቱ ሌላ ነው አንልም፣ ዘሩ ሌላ ነው አንልም አቅጣጫው ሌላ ነው አንልም። ክልሉ ሌላ ነው አንልም። ለዚህ ሁሉ ማንነት ስብእናችንን ማወቅ ነው። እኛ ምንድን ነን? ሰዎች ነን። ሰዎች ነን ብለን ካወቅ ሰው ለሰው በጎ ነገርን ያስባል፣ በጎ ነገርን ይሰጣል። ይሄንን ለማድረግ እንግዲህ መልካም ስም ይዘን መገኘት አለብን ነው እኔ የምለው። ይህን መልካም ስም ለመያዝ ትናንትና የነበሩ ወጣቶች ያደረጉት ምንድን ነው? ነገ የሚኖሩት ወጣቶች የሚሰሩት ምንድን ነው? እኛ ደግሞ ዛሬ እየሰራንና ለነገዎቹ የምናስተላልፈው ከትናንትና ወጣቶች የወረሱ ነው። ስራ ምንድን ነው ብለን ዛሬ ዝግ ብለን ማስተዋል አለብን ነው ብለው ቀሲስ አሸናፊም ሆነ ኡስታዝ ጀማል ዜጎች የፈለጉትን እምነት እንዲያራምዱና ደህንነታቸው እንዲጠበቅ ደግሞ መንግስት ከላይ እስከታች ያለው ማዋቀሩን አስተካክሎ ደህንነትን ሊያረጋግጥ እንደሚገባ አሳስበዋል። በተጨማሪ ደግሞ ያልተገቡ ግጭቶች እንዳይፈጠሩ ተደጋጋሚ የጋራ ንግግርና ውይይት እንደሚያስፈልግ ጠቁመዋል። ከኢትዮጵያ አስጎብኚዎች ማህበር የተገኘ መረጃ እንደሚያሳየው ኢትዮጵያ ውስጥ ከሁለት መቶ በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኚ ድርጅቶችና የጉዞ ወኪሎች ይገኛሉ። ከነዚህ መካከል አንዱ የሆነው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም የጉብኝት ሂደቶችን አበይት ክፍሎች መስህቦች በሚገኙባቸው አካባቢዎች በሚኖሩ የማህበረሰብ አባላት እንዲከናወን በማድረግ ረገድ ፈር ቀዳጅ ሆኖ ይመደባል። ከተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ የሆነውት አቶ ግርማቸው አለባቸው እንደሚሉት በሺዎች የሚቆጠሩ የማህበረሰብ አባላት በቀጥታም ሆነ በተዘዋዋሪ ከዚህ አሰራር እየተጠቀሙ ነው። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል። ያደጋችሁበት ሜዳ፣ ተራራ፣ ሸንተረር፣ ደስታና ሀዘን የተጋራችሁበት የአብሮነት ትዕይንት በኖርንበት የተለመደ ህይወት መልክ ነው። ሀገር አቆራርጠው የኢትዮጵያን ምድር ለሚረግጡ ግን ገንዘብ ከፍለው ለማየት የሚመኙት ማራኪ የዓይንም የልብም መስህብ ነው። እናሳየው እንዳልኩህ የህዝቡን አኗኗር እንግዲህ አኗኗር ሲባል እንዴት ያርሳሉ፣ እንዴት ያጭዳሉ፣ እንዴት ይወቃሉ፣ እንዴት ይመገባሉ፣ እንዴት የተለያዩ ነገሮችን እንዴት ሴሌብሬት ያደርጋሉ። ለምሳሌ ለቅሶም ሊሆን ይችላል ሰርግም ሊሆን ይችላል፣ የተለያዩ ጽዋዎች፣ ማህበራት፣ ማህበር ምናምን ሊሆን ይችላል። እነሱን ሁሉ ያካተተ ጉብኝት ነው። ይህን ተፈጥሯዊና ትውፊታዊ ማህበረሰባዊ ሀብት ለጎብኚዎች አጋርቶ መልሶ ማህበረሰብን ለመጥቀም ያቀደው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም ከተመሰረተ አስር አመት ደፍነዋል። የመጀመሪያ ሳይታችንን መኳት ማርያም ትባላለች። በዚህ በመቄት አቅጣጫ በዚህ በሰሜን ወሎ ዞን ያው አውሮፓውያኖቹ እንግዲህ እንደምታውቀው ከኢንዱስትሪያል ሪቨሉሽን ከመምጣቱ በፊት ሊኖሩ የነበሩትን የአኗኗር ዘይቤ አሁን እኛ አካባቢ ብቻ ስለሆነ ያለው እና ደግሞ የነበሩ ተራራዎችን በውስጡ ያሉትን ደግሞ እጽዋትና እንስሳቶችን እነዛን በመጠቀም ቱሪዝሙ ወደ ህብረተሰቡ ዘልቆ እንዲገባ ማድረግ ነው። ግርማ አለባቸው ተወልዶ ያደገው በዓመት ውስጥ በብዙ ሺዎች የሚቆጠሩ ጎብኚዎች በሚጎርፉባት ላሊበላ ነው። የበዛው የጎብኚዎች ፍሰትን ያክል ማኅበረሰቡ በቀጥታ ያለመጠቀሙ ነገር ያሳሰቡ ይመስላል ግርማ። ለዛም ነው በሕግ ትምህርት ከተመረቀ በኋላ ወደ ተቋሙ ለመቀላቀል ይወስድ ነው። ግርማ ዛሬ የተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ ኃላፊ ነው። እሱ እንደሚለው የተቋሙ አበይት ስራዎች የሚከናወኑት የዓይን መስህቦች አካባቢ በሚኖሩ የማህበረሰብ አባላት ነው። የህብረተሰብ ጋር የሚመሳሰል ሎጆች ተሰሩ ወይም የእንግዳ ማረፊያዎች ማለት ነው። እነዚያ የእንግዳ ማረፊያዎች ከተሰሩ በኋላ ለዛች ቦታ ቅርብ የሆኑ በአንድ ቅሬ የተደራጁ ማህበረሰብ አባል ይሆናሉ። እስከ አራት መቶ እስከ ሁለት መቶ እንደየሁኔታው ሀውስሆልዶች፣ ወይም የቤተሰብ ዋና መሪዎች ባልና ሚስት በሚባል ደረጃ አባል ይሆናሉ። ሎጁን እራሳቸው ነው የሚያስተዳድሩት። ሊቀመንበር ይመርጣሉ፣ ገንዘብ ያዥ ይመርጣሉ። ከዛ በኋላ ግን ምንድነው የሚደረገው? መንገድ መሪ የሚባል አለ። ወጣቶቹ በተራ በተራ እንዲሰሩ ይደረጋሉ። ምግብ አብሳይም በዛ ስልጠና ይሰጥና ምግብ የሚያበስሉም እንደዚህ ወጣት ሴቶች በዚህ አስር የተሻለ ለፈረንጅ ትንሽ ቀረብ ያለ አመጋገብ ስነስርዓት የሚያቀርቡ ይመረጡና ወጣቶች ይደራጁና እዛ ይገባሉ። ከዛ ምንድ ነው የሚሆነው እንደዛ ካደራጀም በኋላ እንዳልኩ ዋና ማደሪያ ቦታ ነው ይሄ። ከዛ ቀጥሎ ደግሞ ከአንዱ ማደሪያ ቦታ ወደ አንዱ ማደሪያ ቦታ ስትሄድ መሀል ላይ የምሳ መብላያ የሚባል አለ። ምንጊዜም የኢትዮጵያውያን ምግብ የሚቀርብበት በየአይነቱ የሚባለው ምግብ የሚቀርብበት ማለት ነው። እነዚህ ላይም ደግሞ ሴቶች ብቻ ይደራጃሉ። ሴቶች ምግብ ማብሰያ ቦታ ላይ ሴቶች ብቻ ሰላሳ አምስት እስከ አርባ ሴቶች ሊሆን ይችላሉ ይደራጁና እዛ ምግብ ያቀርባሉ። በዋነኝነት በአማራ ክልል ሰሜን ወሎ አካባቢ እና በትግራይ ክልል በተለይም የምስራቅ ትግራይ አካባቢ ነዋሪዎች ጋር በትብብር የሚሰራው ተቋሙ የሚያገኘውን ገቢ ስልሳ በመቶ ለማህበረሰቡ መልሶ እንደሚያስረክብ ግርማ ነግሮናል። በስካሁን የሥራ ዘመኑ ለወጣቶች ብሎም ለመላው ነዋሪዎች ቀጥተኛና ተዘዋዋሪ ጥቅም እንዳመጣም ሰምተናል። ትምህርት ቤት ያሰሩአሉ። ለትምህርት ቤት ግብዓት የሚሰጡአሉ። አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተከሏሉ። ከዚህ ከሚያገኙት ገቢ ማለት ነው። እዚህ የማህበረሰብ አቀፍ ቱሪዝም አስጎብኚዎች እዚህ ወደ አርባ እየደረስ እየወጡም እንደገና አዲስ እያስገባን አሁን አስራ ስድስት አለን ከዛ ውጭ በእኛ በዚህ በላስታ ደረጃ ነው የምነግርህ፣ በሶስት በአራት ወረዳዎች አስራ አንድ መዳረሻ ቦታዎች ዋና የማደሪያ ቦታዎች አሉ፣ ስድስት የምሳ ቦታዎች አሉ። እንግዲህ በእነዚህ አጠቃላይ ህብረተሰቡ ወደ አስር ሺህ ህዝብ ተጠቃሚ ነው። በወጣቶች ደረጃ ግን ቅደም የሚሰሩት ያልኩ በምግብ ማብሰል እና በመንገድ መሪነት ነው ወጣቶች የሚጠቀሙት እና በእነዚህ ደረጃ ስናየው ከሁለት ሺህ በላይ ወጣቶች ተጠቃሚ ናቸው። ኢትዮጵያ ውስጥ አሁንም አሁንም የሚፈጠሩ ግጭቶች ጎብኚዎችን ማሸሻቸው እውነት መሆኑን የሚናገረው የተስፋ ማህበረሰብ አቀፍ ቱሪዝም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ግርማ አለባቸው፣ ሰሞነኛው ሁኔታ ግን ተስፋ ሰጪ እንደሆነ ያውሳል። ተጽዕኖ አለው። ይጨነቃሉ፣ ያስባሉ። ግን አሁን እኛ አካባቢ ላይ ምስራቁ ስለተዘረዘ እኛ ጋር ትንሽ ጨምሯን ብለን ነው የምናስበው አሁን በአሁኑ ሰዓት በተፈጥሮም ግን ይሄ የቱሪስት ክስተት የሚጨምርበት ወራቶች ናቸው። እነዚህ ከሚያ ከጥቅምት እስከ ጥር ባለው ከዚህ ከዝናብ በኋላ ያለው በጣም እይታውን ምኑ ሁሉም ነገር ያምራል። ከዚህም ቀጥሎ ደግሞ ታህሳስም አሁን ገና አለ፣ ጥርም አለ እንደዚህ አንዳንድ በዓላቶች ስለነበሩ እኛ ጋር ጨምሯል። አሁን ኢትዮጵያ ውስጥ ከሁለት መቶ በላይ አስጎብኝ ድርጅቶችና የጉዞ ወኪሎች እንደሚገኙ የኢትዮጵያ አስጎብኚዎች ማህበር ድረገጽ ይናገራል። የጉብኝት ሂደትን ማህበረሰባዊ መሰረት በመስጠት ረገድ ግን ግንባር ቀደምነቱን ያዘው ተስፋ ማህበረሰብ አቀፍ ቱሪዝም ስለመሆኑ ግርማ ያወሳል። ወደ ተከታዩ ዘገባችን ንለፍ። ተከታዩ ምንድን ነው? እንግዲህ ዛሬ ሴቶች ነው። ሴቶች በጋቢና እንግዲህ በየዓመቱ ፆታዊ እኩልነትን ለማስተማር ና የጾታዊ እኩልነት ዓለም አቀፍ ግብን ለመምታት ዩኤን ውመን የአስራ ስድስት ቀን ንቅናቄ ያደርጋል። ዘንድሮም አስገድዶ መድፈር ላይ ለውጥ ለማምጣት በዓለም አቀፍ ደረጃ የፍካት ምሳሌ የሆነውን ብርቱካናማ ቀለም በመምረጥ እንቅስቃሴ ተጀምሯል። በኢትዮጵያም የተለያዩ ድርጅቶች ከህዳር 15 ጀምሮ በፆታዊ ጥቃት ላይ ለውጥ ለማምጣት በማህበራዊ ድረገጾች ና መርሃ ግብሮች ላይ እየተሳተፉ ነው። የደንገረመው በአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ወይም የቢጫዋ እንቅስቃሴ ቡድን አስተባባሪ ምዕራፍ አድማሱን፣ የመቀሌው የሆኖ ንቅናቄ ወይኒ አብርሃና፣ የዶት ኢትዮጵያን ባልደረባ ኢየሩሳሌም በቀለን አነጋግራ ተከታዩን ዘገባ አሰናድታለች። በእኩልነት የሚያምን ትውልድ አስገድዶ መድፈርን ይጸየፋል የዚህ ዓመት የ16 ቀን ጥቃትን የማውገዝና የማስቆም እንቅስቃሴ መሪ ቃል ነው ህዳር 15 ቀን ተጀምሯል ይህን እንቅስቃሴ ለመደገፍና ማህበረሰቡን ማስተማርና እንዲነጋገር ለማድረግ ብዙዎች በብርታት እየሰሩ ይገኛሉ የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት ከእነዚህ መካከል ነው ምዕራፍ አድማሱ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የህግ ተማሪና የሎ ሙቭመንት ቡድን አስተባባሪ ናት ሁለት ቀን ነው ከተጀመረ ለጊዜው እየሰራ ነው ያለ ነው በፌስቡክ ትዊተር ኢንስታግራም ላይ ነው እየሰራ ነው ያለነው እስካሁን እና ኢቬንቶች እናዘጋጃለን። ው ከየመን ጋር ነው። ሌላኛው ደግሞ ከአውስትራሊያን ኤምባሲ ጋር ሌላም ኢቬንት አዘጋጅተናል። እነሱ ሶስት ቀን የሚቆዩ ኢቬንቶች ናቸው። መሪ ቃሉ አስገድደው መድፈር ላይ ነው እና መስራት የምንፈልገው አስገድደው መድፈር በጣም ትልቅ ነገር እንደሆነ እንደሆነና በማህበረሰባችንም ሴት ወደሰረች ምን አርጋ ነበረ፣ ለምንድን ነው እንደዚህ የተደረገችው የሚለው ጥያቄ ነው የሚጠየቀው እንጂ አስገድዶ መድፈሩ ራሱን የቻለ ጥፋት ተደርጎ አይደለም የሚታየው። እሷ ምንድን ነበረ ስታረግ የነበረው በዛ ጊዜ፣ ለምን አምሽታ ገባች፣ ለምን እንደዚህ አይነት ልብስ ለበሰች ነው እንጂ የሚባለው። ይሄ አስገድዶ መድፈርን ጥፋት ተደርጎ አይደለም የሚታየው እና በየዕለቱ በዚሁ በአስገድዶ መድፈር ያሉ አንዳንድ ነገሮችን እናነሳለን። ለምሳሌ የትናንትናው ላይ አይ ማለት አይ ነው ነበረ። በምንም መልኩ ቢሆን አይ አልፈልግም ካለች፣ ፈልጋ ነው እኮ ግን ትንሽ መለመን ፈልጋ ነው ማለትም አያስፈልግም። እንዲህ ካለች እንዲህ እንደሆነ ነው እንጂ መቆጠር ያለብን ሌላ ነገር ማድረግ የለብንም የሚለው ነገር ላይ ነው። ትናንት የሰራ ነው እና በየቀኑ አንዳንድ ነገሮችን እናነሳለን። ዩኒቨርሲቲ ተማሪዎችን እንዲያስቡ ነው የምንፈልገው፣ ሁሉ ጊዜ በሚኖሩት ሕይወታቸው በሚያጋጥማቸው ነገሮች፣ በሚሰሙቸው ነገሮች እንዲያስቡባቸው ለማድረግ ነው የምንፈልገው። ኢቨንቶቻችን ላይ አሁን የግጥም ምሽት እና ፊልም እናሳያለን። ከዛም በኋላ ደግሞ ውይይት ይኖረናል። ከሁሉም የራሱ አመለካከት ስላለው ስለ አስገድዶ መድፈርን ምን እንዲሆን ለሁላችንም የመማማር እንዲሆን ስለሚፈልግ ነው ሁላችንም ራሳችንን እየጠየቅን እንድንሄድ ነው የሚያስፈልገው። የአዲስ አበባ ዩኒቨርሲቲ የየሎ ሙቭመንት እንቅስቃሴ እህት የሆነውና ትግራይ ውስጥ የሚንቀሳቀሰው የሆነው ንቅናቄን በበኩሉ በመቀለ ከተማ መንገድ ዳር ላይ ጠረጴዛቸውን ዘርግተው ከጥቃት ነጻ ለሆነ ህይወት ተስፋና አመላካች ተደርጎ የሚታሰበውን ባለብርቱካናማ ቀለም ቲሸርት ለብሰው ከመንገደኞች ጋር ስለ ጾታዊ ጥቃትና ስለ አስገድዶ መድፈር እየተወያዩ ይገኛሉ። ወይኒ አብርሃ የሆኑ አባል ናት። ስለ እንቅስቃሴያቸው እንዲህ ብላኛለች። ማህበራዊ ሚዲያ ላይ አንዳንድ ጽሁፎችን እየጻፍን ነው የዘንድሮ እኩልነት የሚያምን ትውልድ አስገድዶ መድፈርን ይጠየፋል፣ የሚል መልእክት ነው የሚያስተላልፈው። አሁን ደግሞ መቀሌ አስራ ሰባት የሚባል ቀበሌ በጣም ብዙ ሰው መላለስበት ቦታ እኛ ቲሸርት ለብሰን ጠረጴዛና ና ወንበር አውጥተን እዛ ቁጭ ብለናል። አስፋልት ላይ ያለ ነው የሚያልፍ ሰው የፈለገ ፍላጎት ያለው ሰው እየመጣ ስለ ጾታዊ እኩልነት፣ ምንድን ነው አስገድዶ መድፈር ምንድን ነው ነገሮችን እያወራን ነው እና ብዙ ሰው እየተሳተፈ ነው። ሌላ ደግሞ እዚህ መቀሌ እንደ ሴፋውት አለ አቢዝ የተደረጉ ሴቶች የሚቆዩበት ኦፍሶ የሚባል ለዛ ደግሞ ሞዴስና አንዳንድ ልብሶች ምናምን እያሰባሰብ ነው። ብዙ ሰው ነው የሚያልፈው በዛ መንገድ። ምን እያረግን እንደሆነ ይጠይቁናል፣ እነግራቸዋለን። ፍላጎት ያለው ሰው ደግሞ የተዘጋጁ ወንበሮች አሉ። መጥተው የፈለገው አይነት ጥያቄ መጠየቅ ይችላል። ለዲስኬሽን የሚሆኑ ነጥቦች ያነሳሉ። እኛም ቢሰት እናደርጋለን። ምን እያደረግን እንደሆነ ደግሞ እያስረዳናቸው ነው። አሪፍ ነው፣ እስካሁን ያለው በጣም ጥሩ ነው። በደወልኩበት ሰዓት ሰዎችን እያስተናገዱ ስለነበረ እነማን ናቸው ሰሞኑን እየመጡ ከእናንተ ጋር እየተወያዩ ያሉት፣ ምን አይነት ሀሳቦችስ ናቸው የሚነሱት ስል ወይኒ ጠየኳት። በሚገርም ሁኔታ ሁሉም ወጣቶች ናቸው እስካሁን ያሉት። እንደውም አሁን ጽሌና ሁለት ወጣቶች ወንዶች ናቸው፣ እነሱ ጋር እያወራች ነው። ወንዶቹም ሴቶችም እየተሳተፉ ነው። ሁሉም ሰው ጥቃት እንዳለና ጥቃቱ መቆም እንዳለበት አምኗል። አሁን ያለው ችግር ምንድን ነው እኛ አሁን ባለንበት የግድ እንደ ውጭ ዓለም ሁሉም ነገር አልጋ በአልጋ አይሆንም። ቀስ እያለ ነው የሚስተካከለው አይነት አስተያየቶች ነው ያሉት። አሁን ላይ በዚህ ለበል እንዴት ነው መቀየር እንችላለን ወይ ባህሉን ለጭቆናውም፣ ለጥቃቱም አስተዋጽኦ እያደረገ ያለው ምክንያቱም እንደ ባህል የቆጠርናቸው ልማዶች አሉ። ስለዚህ እዚህ ጉዳይ ላይ እያወራን ነው። ግን የአብዛኛው ሰው ምላሽ ምንድን ነው ጊዜው ነው ወይ አሁን አሁን ኢትዮጵያ ባለችበት ሁኔታ ስለዚህ ጉዳይ ማውራት እንችላለን ወይ ነው ጥያቄያቸው እና አሁን እንችላለን ብለን እያስረዳናቸው ነው። ጥሩ ዲስከሽን እያካሄድን ነው። በሌላ በኩል ዶት ኢትዮጵያ የተሰኘ የካናዳ ግብረሰናይ ድርጅት ውስጥ የማህበረሰብ አመቻች የሆነችው ኢየሩሳሌም በቀለ ድርጅቱን ከተቀላቀለች ቅርብ ጊዜ መሆኑን ጠቅሳ በዚህ አጭር ጊዜ ውስጥ ግን በምስሪያ ቤታቸው የስነ ፆታ ክለብ በመመስረት እየተንቀሳቀሱና ይህን የአስራ ስድስት ቀን የፆታዊ ጥቃት እንቅስቃሴን በልዩ ሁኔታ እየተጠቀሙበት መሆኑን አጫውታኛለች። የምናደርገው እኛ አሁን ይሄ ለከፋ አለርለ ለከፋ ከምን እስከምን ድረስ የሚለው ለማሳየት ሞክረናል። ይሄ የተዘጋጀ ፕሮግራም ነው። ቅድሚያ ምንድነው ሁለት የወንዶችን ስዕል አዘጋጀ፣ ሁለት ሴቶችን ስዕል አዘጋጀ አድርገን ስዕሎችን ከፋፍለት ስ ሴቶች የተለከፋችትን ስጣ ወንዶች ደግሞ የለከፋችትን

ማምጣቱ እንዳልኩት ለከፋ በጣም ቀላል ነገር ነው የሚረዱት። ምክንያቱም ለከፍቋት ምን ማስገነች ሴት ምን ሊደርስባት ይችላል በለከፋ ምን እያጋጠማት ሊመጣ ይችላል እና እነዚህ ወንዶች ደግሞ ይሄ ለከፋ ተነስቶ ትንሽ እየቆየ ነገር ጥቃት የሚሆነው ቫይለንስ እየሆነ እያደገ የሚመጣው እና ባለን አቅም በቻ አቅማችን እንዲቆም ለማድረግ የራሳችንን እና ለመወጣት እየሞከረ ጥቃት እንዲቆም ከሴቶች ይልቅ ደግሞ ወንዶች እንዲከራከሩ ለማድረግ ነው። ቅዳል የአሜሪካ ድምፅ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ሂማላያ ካታራክት ፕሮጀክት የተባለ የአይን ሕክምና ቡድን በኤርትራ ተገኝቶ የህክምና አገልግሎት ከሰሞኑ ሰጥቷል። የህክምና ቡድኑ ከአሜሪካ ከኤርትራ፣ ኢትዮጵያ እና ከሂማሊያ የተውጣጡ አስራ ሰባት የህክምና ባለሙያዎች የተካተቱበት ነው። አስመራ የሚገኘው ዘጋቢያችን ብርሃነ በረሃ ዘገባ አለው። ሳት ሽዱሽ ይህ የሰማነው ድምፅ ሂማሊያን ካታራክት ፕሮጀክት በተባለ የአይን የህክምና ቡድን የአይነ ሞራ ወይ ካታራክት ቀዶ ጥገና ለተደረገላቸው ታካሚዎች ስለ መድኃኒት አጠቃቀም በባለሙያ የተሰጠ ማብራሪያ ነው። ይህ የአይን ህክምና ቡድን ከጥቅምት ሰላሳ እስከ ህዳር አምስት ባለው የአንድ ሳምንት ጊዜ ውስጥ በአስመራ ብርሃን አይን ሪፈራል ሆስፒታል ከሚሰሩ ኤርትራውያን ሀኪሞች ጋር በመተባበር ወደ አንድ ሺህ አምስት መቶ ለሚጠጉ ህመምተኞች ነው የአይነ ሞራ ወይ ካታራክት ቀዶ ጥገና ያደረገላቸው የብርሃን ዓይኒ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ካሳይ ፍስሓጽዮን ከተለያዩ የኤርትራ ክፍል የመጡ የአይነ ሞራ በሽታ የነበረባቸው ሰዎች የዚህ ኦፕራሲዮን ተጠቃሚ እንደሆኑ ለቪኦኤ ተናግረዋል። ኩሉ ክል ዕድሜ ካብ ህፃን ቆልዓ ክሳዕ ደቂ ተስዓ ደቂ ሚእቲ ኩሉ መጀመሪያ እኳ ሓሲድና ያነበርና እዚ ኣቶም ብርሃን ዓይኒ ከህፃን እስከ አዋቂ ለሁሉም ሰው ነው ህክምና የሚሰጠው። መጀመሪያ አስመራ ላሉ በዚያ ሆስፒታል ተመዝግበው ሲጠባበቁ ለነበሩ ታካሚዎች ብቻ ነበር የታሰበው። በኋላ ግን አስፈላጊነቱ ስለታየ በሁሉም የኤርትራ ክፍል ላሉ ህመምተኞች ጥሪ በማድረግ እንዲመጡ አድርገናል። ዶክተር ካሳይ አያይዘው ከውጭ አገር ሐኪሞች ጋር በጋራ በመስራታቸው ልምድ ለመለዋወጥና የሥራ ጫናቸውን ለማቃለል ትልቅ አስተዋጽኦ እንዳለው ተናግረዋል። አደት አቅም ሰብ አለና እንዲሁ ግን እዚህ የሰው አቅም አለን። ይሄ ግን ተጨማሪ ነው። በዛ ላይ ይዘውት የመጡት የህክምና መሳሪያዎችና መድኃኒቶች በነበረን ላይ ተጨማሪ ድጋፍ ሆነውናል። ያለ ክፍያ ነው፣ በነፃ ያመጡልን። ይህ ደግሞ ትልቅ ድጋፍ ነው። የነበረንን የስራ ጫናም አቅልሎልናል። የሂማሊያን ካታራክት ፕሮጀክት የህክምና ቡድን ዋና የስራ ፈጻሚ አሜሪካው ሚስተር ጆብ ሃይንተስ በበኩላቸው ወደ ኤርትራ ለመጀመሪያ ጊዜ እንደመጡና የዚህ የህክምና ዋነኛ ዓላማ ከኤርትራውያን ሐኪሞች ጋር በጋራ በመስራት የአይን ችግር ያለባቸውን ሰዎች ለመርዳት እንደሆነ ተናግረዋል። በጋራ በመስራት በህብረተሰቡ ላይ ያሉ የአይን በሽታዎችና ችግሮችን ማከም ከቻልን ቁጥሩን በእጥፍ በማሳደግ ለ1500 ሰዎች ቀዶ ጥገና ማድረግ እቅድ አለን። ከዚህም በተጨማሪ ከኤርትራውያን ሐኪሞች ጋር የልምድ ልውውጥ ለማድረግም ያስችልናል። ሚስተር ጆብ አያይዘውም ለቀዶ ጥገና የሚሆኑ መሳሪያዎችንና ከ ሶስት ሺህ በላይ ለሚሆኑ ሰዎች የሚያገለግሉ የአይን መድኃኒቶችን በእርዳታ እንዳመጡ ከተናገሩ በኋላ በአስመራ ብርሃን አይን ሪፈራል ሆስፒታል ያገኙት ምቹ የሕክምና ቦታ እና የሆስፒታሉ ሰራተኞች የስራ ተነሳሽነት ስራቸውን በተሳካ ሁኔታ ለመስራት እንደቻሉ ተናግረዋል። ይህ በሁለቱ መካከል የተጀመረውን የአይን ሕክምና ግንኙነትን ወደ ላቀ ደረጃ በማሳደግ የስልጠናና ለሆስፒታሉ የሚያስፈልጉ የሕክምና መሳሪያዎችን እንዲሁም መድኃኒቶችን ለማሟላት በሚቻልበት ጉዳይ ላይ ከኤርትራ የጤና ሚኒስተር ጋር ውጤታማ ንግግር እንዳደረጉ ዶክተር ካህሳይና ሚስተር ጆብ ተናግረዋል። የዚህ ልዩ የቀዶ ጥገና ፕሮግራም ተጠቃሚዎች በበኩላቸው በዚህ በተፈጠረላቸው ልዩ የነፃ ቀዶ ጥገና የህክምና እርዳታ ማየት እንደቻሉ ተናግረዋል። ሁሉም ተባባሪዎች ሁሉም ተባባሪዎች ናቸው። እየሳቁ ነው ያከሙን። ትላንት መጥቼ አሁን ማየት ችያለሁ። አይኔ በርቶልኝ ተደስቻለሁ። አይኔ ደክማ መነጽር ነበር የማረገው ምንም አላይም ነበር። አሁን ግን ማየት ችያለሁ። ከአስመራ ገዛ ባንዳ ከተባለ ቦታ እንደመጣ የተናገረው የሰባት አመት ልጅ ብሩክ በበኩሉ በተደረገለት ቀዶ ጥገና ማየት እንደቻለ ተናግረዋል። ማየት ተቸግሬ ነበር። ሁለቱም አይኖቼ ናቸው የታመሙት። የእግር አይኔ ጠብታ ተደርጎልኝ ተሽሎኛል። የቀኝ አይኔ ቀዶ ጥገና ተደርጎልኝ ጥሩ ነው ያለሁት። እያጫወቱ ነው ያከሙኝ። የግራ አይኔን ደግሞ በኋላ እናደርግልሃለን ብለውኛል። ለቀዶ ጥገና ተራ ይዘው ያገኘኋቸው የ80 ዓመት ሽማግሌ በበኩላቸው ላለፉት ስድስት ዓመታት የአይን ችግር እንደነበረባቸው ከሦስት ወር በፊት ግን በሞራ መሸፈኑን በሐኪሞች እንደተነገራቸውና አሁን ደግሞ ተራቸው ደርሶ ኦፕራሲዮን ለማድረግ እየተጠባበቁ እንደሆነ ከተናገሩ በኋላ እርሳቸው ያገኙትን የነጻ የሕክምና እድል ሌሎችም እንዲያገኙ ተመኝተዋል የሂማሊያን ካታራክት ፕሮጀክት የሕክምና ቡድን ከዚህ ቀደም በሂማሊያ ጋናና፣ ኢትዮጵያ ተመሳሳይ የካታራክት ወይ አይነ ሞራ ቀዶ ጥገና እንዳካሄዱ ታውቋል። ሂማልያን ካታራክት ፕሮጀክት የአይን ሕክምና ቡድን ዋና ጽህፈት ቤቱ አሜሪካ ሲሆን ከ25 ዓመት በፊት የተለያዩ አገር ዜግነት ባሏቸው የሕክምና ባለሙያዎች የተመሰረተ የግብረ ሰናይ ድርጅት ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ወይንም ሰማሹ ወዶታል። ዘፈኑ በጣም ወዶታል። ቶሎ ተሰናበቱ ነው ያለው። በዚህ ዘፈን ላይ ብዙ ስንብት እንዳታበዙ ቶሎ ለለምለም ቦታውን ብሏል። እኛም እንግዲህ ዝግጅታችን እዚህ ላይ ተጠናቋል። ግን ሳናስታውሳቸው አናልፍም። ጋቢና ቪዮዬ አት ቪዮዬ ኒውስ ብለው እንዲሁም ደግሞ ቪዮዬ አምሀሪክ ብለው አስተያየታቸውን ያደርሱን፣ ኢሜላቸውን ላኩልን። በተለይ ደግሞ አንቺ ለምታሰባስቢው የድምፅ አስተያየት ግድ ያገኝሽ ፕሮግራሙን በመምራት አብረናቸው የነበረው ጽዮን ግርማላ የደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢል ያሜሮ ነው። ሙዚቃውንም በመምረጥ ለሶስተኛ ጊዜ ነው ሲያስተማን ይህንን ዘፈን ደናግሩ